ኢትዮጵያ በአስቸኳይ ጊዜ አዋጅ መገዛት በጀመረች በአስረኛ ወሯ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ካቢኔ ሁለት ሰው ጎደለ። የፌዴራል የአርብቶ አደር ልማት ጉዳዮች ሚኒስትሩ አቶ ካሳ ተክለ ብርሃንና የትምህርት ሚኒስትሩ ዶክተር ሽፈራው ተክለ ማርያም የጠቅላይ ሚኒስትሩ ካቢኔ በተወካዮች ምክር ቤት ከጸደቀ ከዘጠኝ ወራት በኋላ በአምባሳደርነት የተሸኙ ናቸው። የሆርን አፌርስ ድረገጽ መስራቹ ዳንኤል ብርሃን እንደሚለው እርምጃው በመንግስት መዋቅር ውስጥ ቡድኖች አንዳቸው በሌላቸው ላይ የበላይነት ለመውሰድ ያደረጉት

ሰው ስራ አይሰራም። እርስ በርስ ይጠባበቃል። ከመካከል የሰለቸው አለ። ያው ዞሮ ዞሮ አንድ ቡድን ነው እንግዲህ ለመጠቀም እየሞከረ ያለ መስሎማ እንደሆነ ብዙም ግልጽ ባይሆኑም በተቃዋሚዎችና ተቺዎች ገለልተኝነቱ በተደጋጋሚ የሚጠየቀው የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢው ፕሮፌሰር መርጋ በቃና እና የአዲስ አበባ ዩኒቨርሲቲው ፕሬዚዳንት ፕሮፌሰር አድማሱ ጸጋዬ ባለሙሉ ስልጣን አምባሳደር ተብለው ከተሾሙት መካከል ይገኙበታል። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ግን ሹመቶቹን አምርረው ይተጫሉ። የመጦሪያ ሹመት ነው፣ ምደባ ነው። እችን ምርጫን እንኳን በብቃት በፍትሐዊነት ማካሄድ ያልቻሉትንም ግለሰቦች ወስጦ ደግሞ አሁን አንዱ አምባሳደር ይባላል ምንድን ነው? በብቃት ነው? ሙያና ባለሙያን ማገናኘታቸው ነው? ሁሉ ጥቅማ ጥቅሞችን እንግዲህ ለባለውለታዎቻቸው ከፍተኛ ጥቅም እንዲያደርጉ የሚያመቻቹት ነገር ነው። ያደም ከባል መሆን ያደግን ማገልገል ብዙ ጥቅም እንዳለው እዚህ ሀገርም፣ ተሆነ ከዚያም ውጪ ሊገኝበት እንደሚችል ሁሉም የውቀው ነው እኮ የቀሩቱ ይህንን ስርዓት የሚቃወሙቱ ደግሞ ያለባቸው ጫና ይታወቃልና በሚሰሩት ስራም ሆነ በግልም ሆነ በመንግስት ሰራተኛ ነው በሚያደርጉት ጥረት ላይ ከፍተኛ ጫና አለባቸው። የሹም ሽር ዜናው የተሰማው መንግስት በቅርቡ የጣለው የግምት ግብር ሌላ ተቃውሞ በቀሰቀሰ ማግስት ነው። የግብሩ ተቃውሞ እልባት ሳያገኝ የሀገሪቱ መንግስት በሙስና የሚጠረጠሩ ያላቸውን ባለስልጣናቱን በቁጥጥር ስር መዋሉ ተሰምቷል። የኩነቶቹ መደራረብ በገዢው ግንባር አገር የመምራት ብቃት ላይ ጥያቄ አጭር ይሆን? ጋዜጠኛና የፖለቲካ ተንታኝ አርጋዋ ሽኔ ኢህአዴግ ግርሳይለው አይቀርም የሚል ጥርጣሬ አለው። ኢትዮጵያን እየመራ እያስተዳደረ ያለው ገዢ ፓርቲ አንደኛ በራሱ ውስጥ ያሉ ችግሮችን መፍታት አልቻለም። ሁለተኛው ነገር ደግሞ ከህዝቡ እየተነተለው እየበረታ እየጨመረ በተለይ ህዝብ በመንግስት ላይ ያለው እምነት ሙሉ በሙሉ ሊባል በሚችልበት ደረጃ እየተመናመነ በመምጣቱ እነዚህን ሁለት ትልቅ ፈተናዎች እንዲጋፈጥ ሆኗል። ስለዚህ ለችግሮቹ ዘላቂ መፍትሄ ከመስጠት ይልቅ የአጭር ጊዜ ማስመሰያ፣ አንዳንዶቹ ደግሞ ለችግሩም መፍትሄ ያልሆኑ ጭምር የማስመሰያ መፍትሄዎችን በመውሰድ ለውጥ እያደረገ መሆኑን ወይም ደግሞ ከህዝብ በሚነሱ ቅሬታዎች ላይ የመፍትሄ ሀሳቦች እየመጡ መሆኑን እና እርምጃዎች እየተወሰዱ መሆኑን ለማሳየት ነው እየሞከር ያለው። ግን መሰረታዊ ችግሩ የሚመነጨው ፓርቲው ላለፉት ዓመታት የተከተላቸው አጠቃላይ የተሳሳቱ እጅግ ፍጹም አምባገነናዊነት የተጠናወተው ያገዛ ዘይቤው አሁን ወስዶ ወስዶ መጨረሻ ላይ አጣብገኝ ውስጥ ከቶታል። በኢትዮጵያ ፖለቲካ አምባሳደርነት ሹመት እንዳልሆነ የሚናገረው አርጋዋ ሽኔ ሰዎች ከመሀል ፖለቲካው ዘወር እንዲሉ የሚደረግበት ስልት ነው ባይ ነው። ከትናንትናው ሹመት በስተጀርባ ከአዲስ አበባ ርቀው እንዲጓዙ የተወሰነባቸው ስለመኖራቸው የሚያውቀው ገዢው ግንባር ብቻ ነው። ትንታኔዎቻቸው ለያዩ እንጂ አልጋ ወራሽ የሚሆን ዳንኤል ብርሃነ በገዢው ግንባር ውስጥ የተለያየ ፍላጎት ያላቸው ቡድኖች በመኖራቸው ይስማማሉ። ከቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ ሞት በኋላ አሸናፊ ሆኖ የወጣ ወገን እንዳልነበረ የሚናገረው ዳንኤል፣ የሰሞኑ ኩነቶች መንግስት በመጪዎቹ ቀናት በሚወስዳቸው እርምጃዎች ግልጽ ይሆናሉ የሚል እምነት አለው።